የአልኮሆልና መጠጥ አምራች ኩባንያዎች ፊታቸውን ወደ ኢትዮጵያ ገበያ የማዞራቸው ምክንያት ምንድን ነው? የእነዚህ አምራች ኩባንያዎች መበራከትን ተከትሎ በየከተማው የሚደረገው የማስታወቂያ ብዛት ገደቡ እስከ ምን ድረስ ነው? ዕድሜያቸው ከሃያ አንድ ዓመት በታች የሆነ ወጣቶችን በተመለከተ ቢራን ጨምሮ በኢትዮጵያ የአልኮሆል መጠጥ ማስታወቂያ ሕግ ምን ይላል? ሕጉስ ምን ያህል ይከበራል? ጽዮን ግርማ ሰሞኑን ለአዲሱ ስርጭታችን ጋቢና ያሰናዳችው ተከታዩ ዘገባ በተለያዩ ዘርፎች የተሰማሩ ባለሙያዎችን ሐሳቦችና መረጃዎችን አካቷል። ወደ ዝግጅቱ። ቢራን ጨምሮ የአልኮል መጠጥ አምራች የውጭ ኩባንያዎች፣ እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ እያዞሩ ነው። ለዚህ ገበያ ከተመረጡት አገሮች ደግሞ ኢትዮጵያ አንዷ አይሆነች ትመስላለች። ከጥቂት ዓመታት ወዲህ በርካታ የአልኮል መጠጥ አምራች ድርጅቶች በከፍተኛ ፉክክር ወደ ገበያ እየገቡ ነው። በ2014ና በ2015 በዓለም ባንክ በወጣ መረጃ መሰረት ወደ ኢትዮጵያ ፊታቸውን ካደረጉ የውጭ ኢንቨስትመንት ውስጥ ወደ 80 ከመቶ የሚሆነው የመጠጥ ኢንዱስትሪ እንደሚይዘው ይገልጻል። እነዚህ ኩባንያዎች ፊታቸውን ወደ ኢትዮጵያ የማዞራቸው ምክንያት ምንድን ነው የሚለውን ጥያቄ ለማብራራት የልማት ስነ ምጣኔ ሀብት ወይም የዴቨሎፕመንት ኢኮኖሚክስ ባለሙያ የሆነው ብስራት ተሾመን ጠይቄው ነበር። የቢራ ፋብሪካዎችም ሆኑ የአልኮል ፋብሪካዎች የሚያዩት ቢዝነስ ነው። የዓለም ክፍሎች ላይ መልቲናሽናል ካምፓኒዎች ናቸው። የት ያዋጣናል፣ የት ያከስረናል የሚለውን እያሰቡ ስለሆነ ነው የሚሰሩት። ወደ ኢትዮጵያ እየመጡ ይገኛሉ። ይህም ሊሆን የቻለው ደግሞ ትልልቆቹ የዓለም አቀፍ ተቋማት እንደ ዓለም ባንክና አይ ኤም ኤፍ የመሳሰሉት የኢትዮጵያን የኢኮኖሚ እድገት ከመንግስት በሚያገኙት መረጃ መሰረት ፐብሊሽ ሲያደርጉ የሚወጡ ቁጥሮች ላይ እጅግ ከፍተኛ የሆነ በዓለም ላይ አንደኛ፣ ሁለተኛ፣ አራተኛ፣ አምስተኛ የሚባል አይነት የእድገት መጠን ምጣኔ እየታየ ስለሆነ፣ ይህንንም ቁጭ ብለው የሚያዩት እነዚህ ቢራ ፋብሪካዎች ይሄ ያለ እንደዚህ አይነት ክፍት የሆነ ኢኮኖሚ እድገት እየታየበት ያለ ቦታ ላይ መካከለኛ ገቢ ያላቸው ሰዎች ቁጥር መጨመሩ አይቀርም በሚል አሳምሽን፣ እንዲሁም ያም በቁጥር ይደገፋል በሚል አሳምሽን ወደ ኢትዮጵያ እየመጡ መጨረሻ ላይ ያው ትርፍን ነው የሚያዩት። ስለዚህ ትርፋቸውን ለጋ ወደ ኢትዮጵያ በስፋት እየገቡ ይገኛሉ። አሁንም ስራ በደንብ የጀመሩ አሉ። የዚህን የገበያ ክፍተት በተመለከተ የአልኮል ተጠቃሚዎችን ቁጥር በአንዳንድ ቦታዎች ታትመው የወጡ ጥናቶችን በመጥቀስ የኢትዮጵያም ምን እንደሚመስል የገለጸው ብስራት፣ አፍሪካ ውስጥ ያሉ የአልኮል ኮንሳምፕሽኖችን ፐብሊሽ ሲደረጉ የምናያቸው አሉ። ለምሳሌ በደቡብ አፍሪካ ሳውዝ አፍሪካ ውስጥ አሁን አስራ አንድ ነጥብ አምስት ሊትር በአመት ፐርካፒታ ኮንሳምሽን ነው የሚባለው። በኢኮኖሚክሱ አስራ ነጥብ አምስት ሊትር በአመት አካባቢ የደቡብ አፍሪካ ህዝብ ይጠቀማል። አልኮሎችን፣ የተለያዩ አልኮሎችን ነው፣ ቢራ ብቻ አይደለም። የኢትዮጵያን መሰን ደግሞ ስናየው ወደ አራት ነጥብ ሶስት ወይም አራት ሊትር አካባቢ በአመት አልኮል ኢትዮጵያ ውስጥ ጥቅም ላይ ይውላል፣ በአንድ ሰው ተብሎ ይገመታል። ይህ ማለት ግን የተለካው ነው ወይም ሜዥር የተደረገው ነው መሀል ከተማ ላይ እንደዚህ ትልልቆቹ ከተሞች ላይ ያለው ነው እንጂ ገጠሮች ገባ ብለን ደግሞ በየቤቱ የሚጠመቀውን አልኮል ለምሳሌ እንደዚህ አረቄ ምናምን ያጠቃልለ ቁጥር አይደለም። ስለዚህ አሁን ከአራት ወይም አራት ነጥብ ሶስት ሊትር በአመት በአንድ ሰው ተነስቶ ሌሎቹ የአፍሪካ ሀገሮች የደረሱበት አስራ ምናምን አስራ አንድ አስር ሊትር ድረስ ክፍት የሆነ የገበያ ኦፖርቹኒቲ እነዚህ የቢራ ፋብሪካዎች እያዩ ስለሆነ ይሄንን ለመጠቀም ሲሉ ነው ወደ ኢትዮጵያ እየመጡ ያሉት ብዬ ገምታለሁ። በአጠቃላይ እንደ ብስራት የባለሙያ ማብራሪያ እነዚህ ግዙፍ ኩባንያዎች ወደ አፍሪካ ብሎም ወደ ኢትዮጵያ ፊታቸውን የማዞራቸው ምክንያት ኢትዮጵያ ውስጥ መጠጥ የሚጠጣው በአነስተኛ መልኩ በመሆኑ የጠጪዎችን ቁጥር በማበራከት የገበያውን ዘርፍ ለማስፋፋት ይመስላል። የዚህም የኢንቨስትመንት ዘርፍ በኢትዮጵያ መስፋፋትን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደብ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል የሚከራከሩ አሉ። በተለይ በማንኛውም እድሜ ክልል ላይ ላሉ ሰዎች መጠጥ እንደ ልብ ገዝቶ ለመጠጣት መንገዱን ለተመቻቸላቸው አሁን በአጭር ጊዜ እንኳን ባይሆን ወደፊት ትውልድን ለማምከን ከፍተኛ አስተዋጽኦ ያበረክታል ይላሉ። ለመሆኑ በኢትዮጵያ ቢራን ጨምሮ የአልኮል መጠጥ ማስታወቂያ ሕግ ምን ይላል? ሕጉስ ምን ያህል ይከበራል? ለሚሉት ጥያቄዎች ማብራሪያ የሚሰጠው የሕግ ባለሙያው አቶ ቁምላቸው ዳኜ ነው። አልኮል መጠንን በሚመለከት የተቀመጠ ገደባል ይህ ማስታወቂያ አዋጁ ላይ ሰባት ሀምሳ ዘጠኝ ሁለት ሺ አራት የሚባለው ማስታወቂያ አዋጅ ላይ የአልኮል መጠኑ ከአስራ ሁለት በመቶ በላይ የሆነ ማስታወቂ ማላቸውን መጠጥ የሚመለከት ማስታወቂያ ከውጭ ማስታወቂያና ዕለታዊና ሳምንታዊ ከሆነ ጋዜጣና መጽሔት በስተቀር በሌሎች ማስታወቂያ ማሰራጫ መንገዶች ሊሰራጭ አይችልም የሚል ክልከላ ያስቀምጣል። ይህ በአዋጁ አንቀጽ ሀያ ስድስት ሶስት ቁጥር አንድ ላይ የተመለከተ ነው። እንደዚሁም እንዲህ አይነት ከአስራ ሁለት በመቶ በላይ የአልኮል መጠን ያላቸው መጠጦች በኤሌክትሮኒክ ስክሪን፣ በድምጽ ማጉያ በር በምጥቀስ ወይም በሌላ በምስል እና በድምጽ የሚሰራጭ የውጭ ማስታወቂያ ማሰራጨት ክልክል ነው ይላል። ስለዚህ ከአስራ ሁለት በመቶ በታች የአልኮል መጠን ያላቸውን ማስታወቂያዎች በተመለከተ ግን ጨርሶ እንዳይተላለፉ የተደረገ ክልከላ የለም። ይልቁንም እንደ አይነት ከአስራ ሁለት በመቶ በታች ያላቸው የአልኮል መጠጥ ማስታወቂያዎች በዚህ በማስታወቂያው አዋጁ አንቀጽ ሀያ ስድስት ንዑስ ቁጥር ሶስት መሰረት የሚያስተላልፉት መልእክት ላይ ነው ክልከላ ወይም ገደብ የሚደረገው። ለምሳሌ ማናቸውም የአልኮል መጠጥ ቢሆን የአልኮል መጠጡን መውሰድ ለጤና ተስማሚ እንደሆነ፣ ግላዊ ወይም ማህበራዊ ስኬትን እንደሚያስከትል የተሻለ ስነልቦናዊ ወይም አካላዊ ብቃት እንደሚያስገኝ ወይም ፈዋሽ እንደሆነ የሚገል ወይም በተደጋጋሚ ወይም ከልክ በላይ እንዲጠጣ የሚገፋፋት ሆነ ወይም ከአልኮል ሱስ መጠበቅን ማለት የሚያጣጥል ወይም የሚቃወም ከሆነ እንዲሁም አካለ መጠን ያልደረሰ ልጅ ላይ ትኩረት የሚያደርግ ወይም አካለ መጠን ያልደረሰ ልጅ የማስታወቂያው ተዋናይ አድርጎ የሚጠቀም ወይም ሌላ መሰል መልእክት የሚያስተላልፍ መሆን የለበትም ይላል። እንዲሁም ማንኛውም የአልኮልና መጠጥ ውጭ ማስታወቂያ ከልጆች ሙያ ማዕከል፣ ከትምህርት ቤት፣ ከሕክምና ወይም ታሪካዊ ተቋም ከሲኒማ ቤት ከቲያትር ቤት ወይም ከስቴዲየም በመቶ ሜትር ራዲየስ ውስጥ እንዲቀመጥ መደረግ የለበትም ነው የሚለው የማስታወቂያ አዋጁ ስለዚህ ይዘትን በተመለከተ ቅድም እንዳልኩት ያለ አብሶሉት ለሆነ ትክልከል አለ በተጨማሪ ደግሞ ማስታወቂያውን ይዘት በተመለከተ ደግሞ አሁን ያስቀመጥኳቸው ገደቦች አሉ እነኝን ገደቦች ተላልፎ ማስታወቂያ እንዲወጣ ማንኛውም ሰው ከብር አስር ሺህ በማያንስ እና ከብር መቶ ሺህ በማይበልጥ የገንዘብ መቀጮ እንደሚቀጣ እንደዚሁ የማስታወቂያ አዋጁ አንቀጽ ሰላሳ አራት ንዑስ አንቀጽ አንድ ላይ ይደነግጋል እድሜው 21 ዓመት ያልደረሰን ሰው በተመለከተ መጠጥ ስለሚገዛበትና ሻጩም ስለሚሸጥበት ሁኔታ በግልጽ የተቀመጠ ክልከላ ወይም ሕግ ባይኖርም፣ በወረቀቱ ላይ ያለውን አዋጅ በተመለከተ ግን የተቀመጠውን ሕግ ማነው ተከታትሎ ማስፈጸም ያለበት አካል ለሚለው ጥያቄ አቶ ቁምላቸው ሲመልስ ይሄን አዋጅ ነው ዋናው የሚያስፈጽመው አካል ኢትዮጵያ ብሮድካስት ባለስልጣን ነው። ይሄም በአዋጁ ላይ በግልጽ ተደንጎ የሚገኝ ነገር ነው። ስለዚህ የኢትዮጵያ ብሮድካስት ባለስልጣን ይሄን በማስፈጸም ረገድ በሁለት አይነት መንገድ እንዲያከናውን ነው የሚጠበቀው። አንደኛው ማስታወቂያዎች፣ በተለይ በቴሌቪዥንና በሬዲዮ ውስጥ የሚተላለፉ ማስታወቂያዎች፣ በጋዜጣ የሚተላለፉ ማስታወቂያዎች ጭምር የብሮድካስት ባለስልጣን የመፍቀድ እና የመከልከል ኃላፊነት አለበት። ስለዚህ የማስታወቂያውን ህግ ጥሰው ሲገኙ ማስታወቂያዎችን እንዳይተላለፉ ማገድ ይችላል። በተግባርም በሌሎች ጉዳዮች ከአልኮል ውጭ በሆኑ ጉዳዮች ያገዳል። በሁለተኛ ደረጃ ይህን ህግ ጥሰው የተገኙ ሰዎች የወንጀል ቅጣት የሚያገኛቸው ስለሆነ ጉዳዩን አጣርቶ ለአቃቤ ህግ ማስተላለፍና በማስተላለፍና አቃቢ ህግ ክስ መስርቶባቸው በፍርድ ቤት በወንጀል እንዲቀጡ ማድረግ ነው። ነገር ግን በተግባር እንደምናየው ይህ ነገር በደንብ ሲፈጸም ተግባራዊ ሲሆን አናይም። እንደማስታውሰው ሰው ለምሳሌ በስቴዲየም ውስጥ እንደውም አንዳንድ አልኮል መጠጦች ማስታወቂያዎች በትልቁ ተሰቅለ የሚገኙ ይመስለኛል። የተጫዋች ማሊያዎች ጭምር በቢራ አምራች ፋብሪካዎች ወይም በቢራ አምራች ኩባንያዎች ስፖንሰር የሚደረጉበት የሚታወቁበትም ጭምር ሁኔታ ያለ ነው ይመስለው እና አፈጻጸሙ ላይ ከፍ ያለ ችግር ያለ ይመስላል። የሚሰቀሉ የውጭ ማስታወቂያዎችን በተመለከተ ማዘጋጃ ቤቶች እንደዚህ አላፊነት አለባቸው። ማዘጋጃ ቤቶች መፍቃድ አለባቸው። መስከፍሩቱን ክፍል ያለና ያን በሚፈቅዱበት ጊዜ ከሕግ አንጻር የማይቀሩ መሆናቸውን የመረጋገጥ ግዴታ አለባቸው። ስለዚህ የውጭ ማስታወቂያዎችን በተመለከተ በሁለቱም ወገን ሼርድ ነው አላፊነቱ ማለት ይቻላል። ባደጉት ሀገራት ማንኛውም እድሜው ከ21 ዓመት በታች የሆነ የአልኮል መጠጥ ገዝቶ መጠጣት አይፈቀድለትም። በዚህ እድሜ ላይ ያለ ማንም ሰው መጠጥ ሲገዛም ሆነ በዚህ እድሜ ክልል ላይ ላለ ሰው መጠጥ ሲሸጥ የተገኘ በወንጀል ተከሶ ይቀጣል። የመጠጥ ሻጮቹም በዚህ ሲደራደሩ አይታዩም። የአልኮል መጠጥ ማስታወቂያዎችም ለአካለ መጠን ያልደረሱ ልጆች ላይ ማተኮር እንደሌለበት ይደነግጋል። ይህም ይተገበራል። በኢትዮጵያ ያለው ሁኔታ ግን ከዚህ የተለየ እንደሆነ ጉዳዩን በትኩረት የሚከታተሉ ታዛቢዎች ይናገራሉ። እድሜው ለአካለ መጠን ያልደረሰ ማንም ታዳጊ በቀላሉ ማንኛውንም መጠጥ መግዛትም ሆነ መጠጣት የሚችልበት በር ክፍት ነው። በዚህ ጉዳይ ላይ በተከታታይ በመጻፍ ሙግቱን በማቅረብ የሚታወቀው የፌስቡኩ አሌክስ አብርሃም ነው። አሌክስ አብርሃም ገጣሚም ነው። ዶክተር አሸብርና ሌሎች እንዲሁም ዙቤዳ የተሰኘ መጽሐፍ አሳትሟል። ሁለት የግጥም መጽሐፍትም ጸሐፊ ነው። አልኮል መጠጥ በየትኛውም እድሜ ክልል ላለ ሰው ጎጂ እንደሆነ ይገልጻል። የአልኮል መጠጥ ከጥቅሙ ጉዳቱ በሚል ሚዛን የሚቀመጥ ነገር እንኳን እንዳልሆነ የሚናገረው አሌክስ፣ ይህም ሆኖ እያለ አሁን በኢትዮጵያ በርካታ የመጠጥ ፋብሪካዎች መሰረታቸውን እየተከሉ መሆናቸውን ይናገራል። ይህን ጉዳይ በተመለከተ ከአሌክስ አብርሃም ጋር ቆይታ አድርጌ ነበር። አሌክስ አብርሃም እንግዲህ፣ አንባቢዎች በሚያውቁ ስምህ አሌክስ አብርሃም እንድጠቀም ጠይቀኛልና እኔም ይህንኑ እጠቀማለሁ። ለዛሬ መወያ ጉዳያችን እንዲሆን አንተ ጋር ያስደወለኝ ምክንያት የአልኮል መጠጦች ማስታወቂያና የወጣቶች ወደፊት እጣ ፋንታ የሚል ነው። በሌላ አካባቢ ቢራን ጨምሮ ማንኛውንም የአልኮል መጠጥ እድሜው 21 ዓመት ያልደረሰ ሰው እንዲገዛም እንዲጠጣም አይፈቀድለትም። እድሜው 21 ዓመት ላልደረሰ ሰው ማንም ሰው መጠጥ ለመሸጥ አይዳፈርም። ምክንያቱም ሸጦም ቢገኝ ከፍተኛ ቅጣት ስለሚጠብቀው ይፈራል። ከዚህ ህግ በተጨማሪም እድሜያቸው ከ21 ዓመት በታች የሆኑ ወጣቶች ላይ ትኩረት በማድረግ ማስታወቂያ ማስነገር አይቻልም። ህግ ይከለከላል። በኢትዮጵያ ያለውን ሁኔታ ስናየው ግን በየትኛውም እድሜ ክልል ያለ ታዳጊ እንደ ልብ መጠጥ ገዝቶ መጠጣት የሚችልበት ሁኔታዎች ተመቻችተውለታል። እንደሚታወቀው መንደር ውስጥ ካሉ ኪዮስኮች ጀምሮ በየትኛውም ቦታ መጠጥ መሸጥ የተፈቀደ ሆኖ እያለ ከመንገድ ጀምሮ በየትኛውም ቦታ እየተደረገ ያለው የመጠጥ ማስታወቂያ በመውጣቱ በዚህ ጉዳይ ላይ በርካታ ጽሁፎችን እንደ መጻፍህ፣ እስቲ እነዚህ ነገሮች ትውልድ ላይ የሚያሳድሩት ተጽዕኖ ምንድን ነው ትላለህ? ያው እንደሚታወቀው እንግዲህ የአልኮል መጠጥ ከአስራ ስምንት ዓመት በታች ለሆኑ ብቻ ሳይሆን በየትኛውም እድሜ ላይ ላሉ ሰዎች ጠቃሚ ነው የሚል አሁን ድረስ ያነበብኩት ነገር የለም። ያው አልኮል በተወሰነ መጠን ለሰውነታችን ውስጥ እንደዚህ ጥቅም አለው ቢባልም የአልኮል መጠጥ በአጠቃላይ ግን እኔ እስከማውቀው ድረስ ለብዙ ትዳሮች መፍረስ ምክንያት ነው። ለብዙ በተለይ ሀገራችን ላይ ለበርካታ የመኪና አደጋዎች ምክንያት ነው። ሰዎችን ከሰውነት ተራ እንዲወጡ በገንዘብ ቢሆን በሞራል ቢሆን እንዲዳሽቁ ሲያደርግ ነው የአልኮል መጠጥ የማውቀው። ይህንን የምናገረው ከየትኛውም እምነት ጋር ወይም ሌላ ነገር ጋር በተያያዘ አይደለም። እንደ ሰብአዊ ሁነን ስናስበው የአልኮል መጠጥ እንደውም ከጥቅሙ ጉ ጉዳቱ ለንም እናመዛዝ ነው እንኳን አይደለም፣ ጎጂ ነው፣ ግልጽ ነው። ይሁንና እንደዚህም ሆኖ የአልኮል መጠጥ ፋብሪካዎች በሀገራችን ላይ በከፍተኛ ደረጃ እየተሰራጩ ነው አሁን ባለው ሁኔታ ከውጭ ዓለም በርካታ ግዙፍ የሆኑ የአልኮል መጠጥ ፋብሪካዎች ሀገራችን ላይ እየመጡ ነው። መምጣት ብቻ አይደለም ደግሞ ቴሌቪዥን፣ ሚዲያውን አጠቃላይ በመጽሔት ብድ በቴሌቪዥን፣ በሬዲዮ፣ በሌሎችም መገናኛ ብዙሀን በየቀኑ የአልኮል መጠጥ ማስታወቂያዎች ሳይሰሙ የሚውሉበት ጊዜ የለም። በአሁኑ ሰዓት በተለይ አዲስ አበባ ላይ ክፍለ ሀገር ስትሄጂ ልክ ከተማዎች መግቢያ ላይ ምጥ እንኳን ደህና መጣችሁ ምነትስ ቢራ፣ መልካም ጉዞ እንደዚህ ቢራ ስቶች ይጀመርሻል ከተማዎች ስትገቢ በየመቶ ሊትሩ በተለይ አዲስ አበባ ውስጥ ወደ የትኛውን ማቅጣጫ ብትዞሪ የአልኮል መጠጥ ማስታወቂያዎች ናቸው የቆሙት። ያውም ታዋቂ በምንላቸው ሰዎቻችን በአርቲስቶቻችን፣ በምናከብራቸው ታላላቅ በምንላቸው ሰዎቻችን በኩል ነው ይሄ ማስታወቂያ የሚነገረው። እንደምታውቂው፣ አናኗራችን ኢትዮጵያውያን፣ እኔ እንጃ አሁን አሁን ምናልባት የተወሰነ መኝታ ቤት ምናምን የሚባል ነገር ጀምረናል እንጂ ልጆችም ቤተሰብም አንድ ቴሌቪዥን እያየን ነው ያደግነው። አሁንም እንደዛ ነው። ሁሉም ቦታ ከሆነ ተብሎ የአልኮል መጠጥ ማስታወቂያዎች እንዲሁም የሚመስሉት ከአስራ ስምንት አመት በታች ላሉ ልጆች የተዘጋጀ ነው። ምክንያቱም አይምሮ ያለው ሰውና እነዚህን የመጠጥ ማስታወቂያዎች የሚያ አዋቂ በጣም ተራዎች እንደሆኑ የሚባለው እርካታን በመጠጦች ውስጥ እንደሌለ ማንም ያውቃል። በዚህ ሊታለሉ የሚችሉት ህጻናት ናቸው፣ ከአስራ ስምንት አመት በታች ያሉ ሰዎች ናቸው፣ ልጆች ናቸው። ደግሞ የአስከፊው ነገር እዚህ ጋር መናገር የምፈልገው ታዋቂ ዘፋኞቻችን የሚዘፍናቸው ናቸው። ዘፈኖች አሉ ህዝብ ውስጥ የሰረጹ የህዝብ ሀብት የሆኑ የህዝብ መዝሙር ዘፈን ተብሎ የመጡ የምንሰማቸው ዘፈኖች፣ እነሱ በቢራ እና በሌሎች የአልኮል መጠጥ ግጥም፣ የእነሱን ጠቃሚነት፣ የእነሱን እርካታ ሰጭነት፣ የእነሱን መዝናኛነት በሚያትት ግጥም ተሞልተዋል። እና ህጻናት ሲዘፍን ታያቸዋለሽ ምንትስ ቢራ አንደኛ ምንትስ ቢራ እርካታ እንደዚህ እንደዚህ እየተባለ ሲዘፍን ታያለሽ። እና ሙሉ ለሙሉ የእነዚህ የአልኮል መጠጥ ማስታወቂያዎች ከአስራ ስምንት አመት በታች ያሉ ህጻናትን እየጎዱ ነው። ምን አይነት ትውልድ እየፈጠርን ነው? እነዚህ ህጻናት ሆነ ተብሎ እየተጠቁ ነው፣ በማወቅ ምንም ባለማወቅ። በውጭ የሚደረግ ማስታወቂያዎችን በተመለከተ የተቀመጠው አዋጅ አለ። እነዚህ ማስታወቂያዎች ሲሰቀሉም ሆነ ሲነገሩ የዚህ አዋጅ ድንጋጌ ምን ያህል የሚያከብሩ ይመስልሃል? ህጉ የማንኛውም አልኮል መጠጥ የውጭ ማስታወቂያ ከልጆች መዋያ ማዕከል ይራቅ፣ ከትምህርት ቤት የሚያል ሜትር ራቅ፣ ከህክምና ወይም ታሪካዊ ተቋም፣ ከሲኒማ ቤት፣ ከትያትር ቤት ወይም ከስታዲየም በዚህ ሜትር ራዲየስ ውስጥ እንዲቀመጥ መደረግ የለበትም ምናምን የሚለው አዋጅ አለ። ግን ያንን እርሽው። ስቴዲየም ውስጥ ስትገቢ ዙሪያውን ይሄ የምናያቸው ማስታወቂያዎች እንዳለ በመጠጥ ማስታወቂያ የተጠለቀለቁ ናቸው። ትምህርት ቤቶችን የህጻናትን ትምህርት ቤት መዋለ ህጻናት ስታይ መዋለ ህጻናት በበር ላይ ደግሞ የከለራቸው አንድ ጊዜ ከሚሻቸው ከአእምሮአቸው እንዳይጠፉ ነው። ህጻናት አእምሮ ላይ የሚታተሙ ምን ምን በሚያክል በሚማከለም እንዳለ ከተማውን ትምህርት ቤቶችን፣ ሆስፒታሎች አካባቢ ያጥለቀልቁታል። እንደውም ዘጠኝ ፋብሪካዎች ናቸው አሁን ያሉን የሚባሉት። እንግዲህ እንደምንሰማው ሙሉ በሙሉ አቅማቸው እነሱ እያመረቱ ማስታወቂያም እየሰሩ አይደለም። ዘጠኝ ገና ግማሹ በግንባታ ላይ ግማሹ ምናምን ያሉ ናቸው። እንደዛም ሆኖ ግን አሁን ያሉት የማስታወቂያ ንቶች ሙሉ ለሙሉ ከተማዎችን ተቆጣጥረዋቸዋል፣ ሙሉ ለሙሉ በሚባል ሁኔታ እና ህጻናት አይምሯቸው በጣም እየተመረዘ ነው በአልኮል መጠጥ ማስታወቂያዎች። በጣም አደገኛ አካሄድ እየሄድን ነው። ማታ ማታ ከተማ ውስጥ ብትሄጂ የታክሲዎች ከሶስት ሰዓት በኋላ በተለይ መኪናዎች እኔ እንጃ፣ በጣም ከመጠጥ ጋር ሹፌሮች ይሸትሻል። ስትገቢ መኪናዎች ውስጥ እንዳለ መጠጥ መጠጥ ሹፌሮችን ነው ተሳፋሪ አደለም። የሚደርሱ አደጋ አዲስ አበባ ውስጥ በተለይ እያየ ነው ነው እና መንግስት፣ ሌላው ነገር ሁሉ ይቅር እድሜያቸው ለዚህ እኔ በመሰረቱ አንድ ሰው እድሜው ለአልኮል መጠጥ ለመጠጣ ደርሷል የሚባልበት እድሜ አላውቅም። ከአስራ ስምንት አመት በላይ ክፉና ደጉ ይለያሉ ባል እድሜ አለ። ማስታወቂያዎቹ ግን ሙሉ ለሙሉ ተጽዕኖ እያሳደሩ ያሉት ከአስራ ስምንት አመት በታች ያሉ ልጆች ላይ ነው። ሀሳብ ነው ያለ ይሄን ነገር በቅርብ ትከታተላለህና እስቲ የማስታወቂያዎቹ ይዘትን በተመለከተ ያስተዋልከው ወይም የታዘብከው ነገር ምንድን ነው? በምን መልኩ ነው ማስታወቂያ ውስጥ የሚነገረው የሚተላለፈው እየተላለፈ ያለው፣ ታሪካችንን። አሁን ታሪክ የምንለው ለህፃናት፣ አሁን ታሪክ ማስተማር በጣም ከባድ እየሆነ ነው። የአድዋ ጦርነትን ከአልኮል መጠጥ ጋር ከፍ አያይዘው በቴሌቪዥን ማስታወቂያ ሲነገርበት ታያለሽ። አንድ ህጻን ልጅ የአልኮል መጠጥ ጋር ታሪኩን አቀላቅሎ ካየው እንዴት ነው አስገዳጅ ህግ ምናምን የምንለው ነገር? ወይ አድዋም አብሮ ጥሩ አይደለም ልንል ነው፣ ወይ የአልኮል መጠጥ ጥሩ ነው ልንል ነው። አያቀላቅሉ። በጣም የሚያሳዝ ነው። እኔ ያው እንግዲህ ጸሐፊ ነው እንደ ጸሐፊ እኔው ከተባል፣ በአሁኑ ሰዓት ኪነ ጥበብ የሚባለውን ሙሉ ለሙሉ የተቆጣጠሩ ተያርክሉ ፋብሪካዎች ናቸው። እነሱ ከፈቀዱ ታሳትሚያለሽ፣ ስፖንሰር ከሆኖች ታሳት- ለማሳተም ደግሞ በቅርብ እንዳየ ነው መጽሐፍሽ ላይ የእነሱን የመጠጥ ምልክት፣ በኋላም ከፊትም የእነሱን የመጠጥ ቢራቤው ወይም ሌላ ነገር የአልኮል መጠጥ ማስታወቂያ መስራት አለብሽ። እንግዲህ እነዚህ መጽሐፎች ከአስራ ስምንት ዓመት በታች በላይ ተብሎ አይደለም የሚታተሙት ሁሉም እንዲያነባቸው ነው። የሆነና የመጠጥ ፋብሪካው አብረዋል። አንድ የቴሌቪዥን ድራማ ከአስራ ስምንት ዓመት በታች ማየት ቁጭ ነው ምናምን አይባልም። የቢራ ፋብሪካዎችም አብረው ቴሌቪዥን ድራማው ጋር እኩል ይገባሉ። እንደውም አንዳንድ ፊልሞች ላይ አሁን ምንድነው የተጀመረው ልክ እንደ ክርቢት ላይ ተጽፎ ማለት በስርዐት ምንድን ቢራ ነው የምትጠጨው ምናምን እያለን እኔ የምጠጣው እንትን ቢራ ነው ወይም ወንዶ እንትን ቢራ ነው ብሎ ልክ እንደ ፊልሙ ታሪክ ማለት ነው የመጠጥ ማስታወቂያ አብሮ መስራት ድረስ ተደርሷል። እና ኪነ ጥበቡን ሙሉ ለሙሉ የመጠጥ ፋብሪካዎች ተቆጣጥሩታል። ታዋቂ ሰዎችም የተቸገሩ ሊሆኑ ይችላሉ፣ የታመሙ ሊሆኑ ይችላሉ፣ ወይ የሆነ ነገር የሰሩ ሊሆኑ ይችላሉ። አዲስ የአልኮል መጠጥ ፋብሪካዎች ማስታወቂያ በእርዳታ ስም እነሱ ተቸግረው፣ ይኸው የአልኮል መጠጥ ፋብሪካው ረዳቸው። ልክ የአልኮል መጠጥ ለሰዎች አዛኝ፣ ለሰዎች ተቆርቋሪ፣ ለሰዎች ሲቸገሩ በችግራቸው ደራሽ አድርጎ ማሳየት ሶሻል የሶሻል ሪስፖንስቢያቸው እየተወጣን ነው ለማለት ነው። ግን ሕጻናት አይምሮ ውስጥ የሚከሰተው ነገር ሌላ ነው። መልእክቱ ሌላ ነው። ለነገጧት በጣም በርካታ ጠጪዎችን የማፍራት ረዥም ጊዜ ቅርተ ተይዞበት እየተሰራ ያለ ነገር ነው። እንዴት ነው እንደዚህ ጥሩ ትውልድ የምናበረው? ዩኒቨርሲቲዎችን ሂጂ የትኛ እኔ ብዙ ክፍለ ሀገር ያሉ ዩኒቨርሲቲዎች ነው ያለው እንዳለ ዩኒቨርሲቲዎቹ ገና እየተመሰረቱ ዙሪያቸውን የመጠጥ የጫት የአልኮል መጠጥ እንትኖች እንደጉድ ነው። ዩኒቨርሲቲዎች የሚያዘጋጇቸው ዝግጅቶች ላይ ቢራ ፋብሪካዎች ናቸው ስፖንሰሮቹ። ይሄን ነው እንግዲህ የምናየው። ስለዚህ መዋሀድ ብቻ ሳይሆን በእያንዳንዱ ቤት የግድ አስገድዶ እንደ ማስጠጣት አይነት ነገር ነው ማስታወቂያ እየተሰራ ያለው። ቦታ አይለይም፣ ጊዜ አይለይም። የትኛውን ቦታ ነው እድሜ አይለይም። እንደውም የማጓጓት ነው። በጣም ይገርምሻል። አንዳንድ የቴሌቪዥን ሾው አዘጋጆች እንደውም አይዟቸው አስራ ስምንት አመት ሲኖራቸው ትጠጣላቸው። ቃል በቃል ነው የምነግርሽ። ማየት ይቻላል የቴሌቪዥን ፕሮግራሞች አይ አስራ ስምንት አመት የሬዲዮ እኔ ዲጄ ምናምን እንትን የሚያስተላልፉ አስራ ስምንት አመት በታች የተከለከለ። አስራ ስምንት አምስት ድረስ ትበጣላችሁ በልክ ጠጥታችሁ አሽከርክሩ። ምን አይነት ማስታወቂያ ነው? ማንም ሰው ሰካራም የሚባለው ደረጃ ላይ ከመድረሱ በፊት በልክ ጠጭ ነው። ከዛ የሆነ ልኩንም፣ ሌላው ደግሞ ጠጥቶ ከማሽከርከር ጋር የተያያዘ የሚነሳ ነገር አለ። እንደዚሁም ደግሞ በመኪና ውስጥ የሚሰጥ የመጠጥ መስተንግዶም አለ። እነዚህ ነገሮች ያለ ገደብ በተፈቀዱበት አገር የሚደረጉ የማስታወቂያ ግፊቶች የሚያስከትሉት ጉዳት ቀላል አይደለም። ከዚህ አንጻር ያስተዋልከው ነገር አለ አንተ? ድራፍት ቤት በር ላይ የሚሰለፈውን የመኪና ስሪት ማየት ነው። ቀላል ነው መቼም። ያሁን ሁሉ መኪና የሚጠጡ ሰዎችን የሚያደርሱ ሹፌሮች ይዘውት የመጡት አይደለም። መጠጥ ቤቶች ላይ ተኮልኩሎ የምታዩ ማቆሚያ መኪና ሁሉ አይኖርሽም። አንዳንድ ቦታዎች ላይ ስታይ መጠጥ ቤቶች በሙሉ በመኪና የተጠለቀለቀ ነው። መኪና ይዘው የሚሄዱ ሰዎች ናቸው የሚጠጡት። ዞሮ ዞሮ እዚህ ሀገር ላይ ጠጥቶ ማሽከርከር የሚባለው እንትን ህጉ አለ። ህግ ማፈጻጸሙ አደጋ ሲደርስ ነው። ጠጥቶ ነበር ጥቶ አልነበረም የሚባለው ከደረሰ በኋላ። እኔ የሚያሳዝነኝ እነዚህ የራሳቸውን መኪና ይዞ የሚሄዱ ሰዎች ብቻ ማድረግ ነው። ይህ የህዝብ ትራንስፖርት ላይ ከመሸ በኋላ ዝም ብለህ ስታይ ታክሲዎች ላይ፣ ይህን ነገር ለማስቀረትና አሁን ያለው ስጋት እውን ሆኖ ጠጪ ትውልድ እንዳይፈጠር ምንድን ነው መደረግ ያለበት ትላለህ? አገር በተለያየ እድሜ ደረጃ ላይ ያሉ ሰዎች መኖሪያ ናት። በተለያዩ እምነት ውስጥ ያሉ ሰዎች መኖሪያ ናት። በተለያየ አመለካከት ውስጥ ያሉ ሰዎች መኖሪያ ነች። ስለዚህ ይህ ሁሉም በበትኩል ይከበር ካለ ቢያንስ በብሔራዊ ቴሌቪዥኖቻችን፣ በብሔራዊ ሬዲዮ እና በሌሎችም ጋዜጣና መጽሔት የመሳሰሉት ነገሮች ላይ መረን የለቀቀውን የአልኮል መጠጥ ማስታወቂያ ማስቆም ይችላል ብዬ አስባለሁ። ማስቆም በገደብ አይደለም፣ ሙሉ ለሙሉ ይሄ ህጻናትም የሚያወት ነው የአኗኗር ስታይላችን ምናችንም ግልጽ ነው። ስለዚህ ይህንን ማስቆም ይችላል። ይችላል ብቻ ሳይሆን ኃላፊነትም አለበት አንዲት ሀገር ባህሏን ወጓን የአልኮል ማስታወቂያ አልፋ ክስቶች ድምር ምን ሊከሰት እንደሚችል ማየት ነገ ከነገ ወዲያ ላይ ከሰት ይችላል፣ ግን አርቀን ካየ ነው የሚከሰተው ነገር በጣም ጠባር ነው። በዚህ የአሌክስ ሀሳብ አንጋፋው የማስታወቂያ ባለሙያ አቶ ብሸት ወርቅ አለማውም ይስማማሉ። የአልኮል መጠጥን በማስተዋወቅ ትውልድን ወደ ከፋ ተግባር አልከትም በሚል አቋማቸው በሀምሳ አመት የማስታወቂያ ስራ ልምድ ዘመናቸው አንድም ቀን የአልኮል መጠጥ አስተዋውቀው እንደማያውቁ ለዚህም ፈቃደኛ እንዳልሆኑ ይገልጻሉ። ወገኔን በማስታወቂያ ስራ ለእንጀራ ለዳቦ ስልገለው አልፈልግም። በተለይም አሁን አሁን እንኳን አንሰራም እንጂ ፖስተር በስታዲየም አካባቢ፣ በህዝባዊ በዓል አካባቢ ፖስተር መለጠፍ፣ ስለ አልኮል በሬዲዮ በቴሌቪዥን መናገር፣ የሁሉን በጋዜጣ ማውጣት የምቃወመው ነገር ነው። ምክንያቱም ለእንጀራ ሲባል የሀገራችን ወጣቶች አእምሮ ማደንዘዝ የለብንም። ይሄ ነው ፕሪንስፕሉ። ይሄ ነው ይሄ ለጥቅም ስል የወገኖችን ጤንነት መለወጥ የለብኝ። የወገኖችን ጤንነት መሸጥ የለብኝ። ክልክል ነው። እኛ ጋር አልኮል፣ ሲጋራ፣ ጫት ምናምን ይሄ ምናምን ነገር ሁሉ ክልክል ነው፣ በእኛ ድርጅት ውስጥ። በማስታወቂያ ድርጅታቸው ውስጥ የአልኮል መጠጥን ጨምሮ ከሱስ ጋር የተያያዙ ነገሮች በሙሉ ክልክል መሆናቸውንም ይናገራሉ። ወጣቱ በአልኮል በመጠጥና በጫት ውስጥ ከተዘፈቀ ኢትዮጵያ የምትባለውን ሀገር ማን ይረከባታል ሲሉ ይጠይቃሉ። የሁኔታውን አሳሳቢነትም አያይዘው ይጠቁማሉ። ተከራ አነጋገር ወጣቱ በአልኮል በጫት በሽሻ በመጥፎ ነገር ከደነዘዘ ሀገሬን ኢትዮጵያን ወደፊት ማን የሚረከባል? ማን የኢትዮጵያ ተረካቢ ትውልድ? ለዚህ ጉዳይ ህዝብም መንግስትም ማሰብ አለባቸው። ማህበራዊ ድርጅቶችም ማሰብ አለባቸው። እኛም ማሰብ አለብን እንደ አበሻ፣ እንደ ኢትዮጵያዊ እና ነገሩ አሳሳቢ ጉዳይ ነው። አንድ እርምጃ እንዲወሰድበት ያስፈልጋል። በእርግጥ መጠጡ ንግድ ነው። ያን ደግሞ ነግዶ ግብር የሚከፍልም አለም ነገር ግን መጀመሪያ ልታሰብበት የሚገባ ወጣቱ የኢትዮጵያ ተረካቢ ትውልድ ስለሆነ አእምሮ ንጹህ ሆኖ ማድረግ አለበት። ሺሻ ማንበቅበቅ ነው። በየቦታው ጫት የሚባለው ነገር በተለይ ይሰበሰብና ጫት ይበላል፣ አልኮል ይጠጣል፣ ካቲካላ ይጠጣል፣ አእምሮ ይበላሻል። ደግሞ አሉባልታም ወሬም ይለምዳል። ይሄ ደግሞ ከኢትዮጵያዊነት ውጭ ነው። እንዲ እኛ እኮ አያቶቻችን፣ ቅድመ አያቶቻችን አገርን ሲጠብቁ የአገርን ወሰን ሲያካልሉ የፈረስ ሽንት እየጠጡ እኮ ነው የደፈረስ ነዋ እየጠጡ ነው እኮ ሀገራቸውን የጠበቁት። ታዲያ የዛሬ ወጣት አልኮል ከጠጣ ነገ ኢትዮጵያንስ የሚጠብቀው ማን ነው? ዳር ድንበሩን ያው ወታደሩም ኢትዮጵያዊ ነው አደለም? አድርጎ ነው አለም ወታደር የሚሆነው ስለዚህ በጣም አሳሳቢ ጉዳይ ላይ ነው።

Way there's a party.

i so you